አውሮፓና ጀርመን እንወጠዋለን። በጎርጎሮሳውያኑ ነሐሴ 2015 የጀርመን መራሂተ መንግሥት አንጌላ ሜርክል ስደተኞች በብዛት ወደ ጀርመን መምጣታቸው እንደማይቀር ሲታወቅ ሕዝባቸውን ለማረጋጋት የተናገሩት ቃል ነበረ። ሜርክል ይህን ያሉት ያኔ ብቻ አልነበረም። ከሁለተኛው የዓለም ጦርነት ወዲህ በሀገሪቱ ታሪክ ተወዳዳሪ ያልተገኘለት የተባለ በርካታ ስደተኛ ወደ ጀርመን መግባቱ ችግሮችን አስከትሏል በተባለበት ጊዜ ሁሉ ይህንኑ ቃል ደጋግመውታል። ባለፈው እሁድ አርዴ የተባለው የጀርመን ቴሌቪዥን ጣቢያ ባካሄደላቸው ቃለመጠይቅ ይህ ይህን ለማለት ያበቃቸው ምን እንደሆነ ተጠይቀው ነበረ። ይህን ያልኩት ሲሉ ነበረ ሜርክል መልስ መስጠት የጀመሩት። ይህንን ያልኩት ከፊታችን የሚጠበቅብንን ትልቅ ስራ ታሳቢ በማድረግ ነበረ። ነሐሴ 19 ጀርመን ሊመጡ ይችላሉ ተብሎ የታሰቡት ስደተኞች ቁጥር ወደ 800 ሺህ ተገመተ። ከዚያ በኋላ በድንበር ከተማዋ በሀይድንሆፍ የውጭ ዜጎች ጥላቻ ተሰማ። ከዚያም እኛ ከባዱን ስራችንን መስራት መቀጠል አለብን ብዬ እንወጣዋለን በሚል ማበረታቻ ከፊታችን የሚጋረጡብንን መወጣት አለብን አልኩኝ። ካለፈው ነሐሴ አንስቶ አበክረን ሰርተናል። በእርግጥ ተጨማሪ ስራዎች መስራት ይኖርብናል። ካለፈው ዓመት ነሐሴ አንስቶም በጥቂት ወራት ውስጥ ጀርመን ከአንድ ሚሊዮን በላይ ስደተኞችን ስታስገባ ውሳኔያቸው በውጭው ዓለምም ሆነ በሀገር ውስጥ ቢያስመሰግናቸውም ተቃውሞም አስነስቶባቸው ነበረ። ሜርክል ግን ለተቃዋሚዎቻቸውና ስጋት ላደረባቸው የህብረተሰብ ክፍሎች ደጋግሞ እንወጣዋለን በሚለው አባባላቸው ነው የጸኑት። ሜርክል ከዛሬ ዓመት አንስቶ በዚህ ጉዳይ ላይ ከእህት ፓርቲያቸው ከክርስቲያን ሶሻል ህብረት በመጻሩ ሲኤስዩ ፓርቲ ከራሳቸው ከክርስቲያን ዴሞክራት ህብረት በምህፃሩ ሲዲዩ ፓርቲ አባላት እንዲሁም የመንግስቱ ተጣማሪ ከሆነው ከሶሻል ዴሞክራቶች ፓርቲ እና ከምሁራን በኩል ወቀሳዎች ይሰነዘሩባቸዋል። የበርሊኑ ወኪላችን ይልማ ሀይለ ሚካኤል እንደሚለው ከሚቀርቡባቸው ትችቶች መካከል ዋና ዋናዎቹ የሚከተሉት ናቸው። ኔ ፓርላማ ውስጥ ሳይነጋገሩበት ሌሎቹ ድምጻቸውን ሳይሰጡበት በአስቸኳይ ሀንጋሪ ያሉ በባልካን የሚገኙ ስደተኞች መምጣት ይችላሉ የሚለውን ነገር በምናገራቸው ያ ደግሞ ወደ አንድ ሚሊዮን ሰው በላይ ስለጋበዘ በዚህ የሚተቹዋቸው ናቸው። ጎረቤት ሀገሮች ይተቿቸዋል። ከዛ አልፎ እንግዲህ ዝርዝር ነገሮች ሲገባ ደግሞ በአፋጣኝ አንዳንድ እርምጃዎችን የመጡትን እንዲዋሐዱ የመጡት እዚህ ስራ እንዲያገኙ የመጡት እዚህ የተሻለ ኑሮ እንዲጀምሩ ፕሮግራም እናወጣ መስመሮችን ቀንስን እንቅፋት ሆኑ ብሎ ደግሞ የሚካሰሱ አሉ እና በዚህ በዚህ ማተታ አቅራቢውም ጸሐፊዎችም፣ የዩኒቨርሲቲ አስተማሪዎችም ቻንስለሯን ይተቻሉ። ለአንዳንዱ ደግሞ ራሱ ሀያ ቢሊዮን ለውጭ ሀገር ሰዎች በአንድ አመት ወጪ ማድረጉ ራሱ ተገቢ አይደለም ለዩኒቨርሲቲ ተማሪዎች ሊሆን ይችላል የስራ ዕድል ለሌላቸው መንደሮችና አካባቢዎች የስራ ዕድል መክፈት ይቻል ነበር ነው የሚሉት በዛ ገንዘብ የስራ ገንዘብ ዝቅተኛ በሆነበት ሀገር ለነሱ ገንዘብ ይከፈል የሚሉ አሉ። ይህን ይህን ሁሉ ቀዳዳ መሸፈን የሚችሉ ገንዘባችንን ወደዚህ ላይ ዋለ ብሎ የሚናገሩ አሉ። ከዚህ ሌላ ካለበቂ ዝግጅትና ማንነታቸውም ሳይጣራ ስደተኞች ጀርመን እንዲገቡ መደረጉ የሀገሪቱን ደኅንነት ለአደጋ ሊያጋልጥ ይችላል የሚሉና የመሳሰሉ ትችቶች ቢሰነዘሩም ሜርክል ግን አሁንም እንችለዋለን፣ እንወጠዋለን በሚለው አቋማቸው እንደ ጸኑ ነው። ውሳኔያቸው መጀመሪያ ላይ የብዙዎችን አድናቆት ቢያገኝም በቅርቡ በተካሄደ መጠይቅ መሰረት አሁን ሀሳባቸውን የሚደግፈው ከህዝቡ 42 በመቶ ብቻ መሆኑ ነው የተነገረው። ሜርክል አርዴ ከተባለው የጀርመን ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ በአከራካሪው የስደተኞች ጉዳይ ላይ መንግስት ባለፈው አንድ ዓመት ብዙ ማከናወኑን ነው ያስረዱት። ካለፈው ዓመት ጋር ሲነጻጸር አሁን ፍጹም የተለየ ሁኔታ ላይ ነው የምንገኘው። የፌዴራል የስደትና የስደተኞች ጉዳይ ቢሮ አዳዲስ ስደተኞችን የሚከታተሉ በሺዎች የሚቆጠሩ አዳዲስ ሰራተኞች አሉት። ችግሩን ለመወጣት የበርሊን መንግስት ለአካባቢ አስተዳደሮችና ለክልል መንግስታት ድጋፍ እያደረገ ነው። ጀርመን መቆየት ለማይችሉ ስደተኞች አዳዲስና ጥብቅ ደ ደንቦች ወጥተዋል። ስደተኞችም ከህብረተሰቡ ጋር መዋሃድና ጀርመንኛ ቋንቋ መማር ግድ ይላቸዋል። ይልማም እንዳለው ጀርመን ስደተኞችን በብዛት ካስገባች በኋላ የተሰራው ጥቂት የሚባል አይደለም። በተለይ ይላል ይልማ፣ የስደተኞችን መሰረታዊ ፍላጎቶች ለማሟላትና ወደፊትም ከህብረተሰቡ ጋር ተዋህደው እንዲኖሩ ለማስቻል መንግስት የመደበው ገንዘብ ትልቅ ቦታ ይሰጠዋል ውጤት ነው ተብሎ ሊቆጠሩ የሚችሉ ነገሮች ቢኖሩ እዚህ የደረሱት ስደተኞች ሜዳ ላይ አልተበተኑም ማለት፣ ማረፊያ ቦታ አግኝተዋል ማለት ነው። ማለት ተመዝግበው ጉዳያቸው እንዲጠራና የሚያቀርቡት ማመልከቻቸው በፍርድ ቤት እንዲታይ አጥጋቢ ምክንያት ያላቸው እንዲቆዩ፣ አጥጋቢ ምክንያት የሌላቸው እንዲመለሱ የሚል ነው። ማንነታቸው ተመዝግበው በተለያዩ የጀርመን አገሮችና መንደሮች እንዲበተኑ የሚደረገው ነው። ከዛ በላይ ግን ወደ ሀያ ቢሊዮን የአመት ወጪ ለሚመጡት አራት አምስት አመት ወደ መቶ ቢሊዮን ዩሮ ይገባል ነው የሚባለው። ወደ ሀያ ቢሊዮን የሚል የሚያክል ገንዘብ ወጪ ሆኖ እነዚህን ከውጭ የመጡትን ስደተኞች ለማኖር፣ ለማስተማር፣ ለማሳከም፣ ለቀለባቸው፣ ለኑሮ የሚያስፈልጋቸውን ወጪ ለማድረግ ሁሉ ተመድቧል። ይሄ ትልቅ ነገር ነው። ሀያ ቢሊዮን ማለት እንውሰደው ለአፍሪካ ሀገሮች የአምስት አመት መተዳደሪያ መኖሪያ ገንዘብ ነው እና ይሄን ማድረጋቸው ትልቅ ነገር ነው። ቻልንም ብለው ደግሞ ሊናገሩ የሚችሉት ምንድን ነው? ወደ ሁለት ነጥብ አምስት ሚሊዮን ስደተኞች ቱርክ ላይ እንዲሰፍሩ በመደረጋቸው ነው። እነዚህ ሁሉ ወደዚህ ለመምጣት የሚፈልጉ ነበሩ። ያ ነገር ቀንሷል። ምንም እንኳን በአንድ ዓመት ውስጥ እነዚህ ውጤቶች በስኬት ቢመዘገቡም ያልተሳኩም አሉ። ከመካከላቸው ጀርመን የገቡትን ስደተኞች ሌሎች የአውሮፓ ህብረት አባል ሀገራት እንዲከፋፈሉ የቀረበው ጥሪ ይገኝበታል። ሜርክል በእሁዱ ቃለመጠይቅ የአውሮፓ ህብረት ለስደተኞች ቀውስ የጋራ መፍትሔ እንዲፈልግ ዳግም ጥሪ አቅርበዋል። አንዳንድ የአውሮፓ ሀገራትም ሙስሊሞች ስለሆኑ ብቻ ስደተኞችን አናስገባም ማለት እንደሌለባቸውም አስገንዝበዋል ታስበዋል። በሌላ በኩል አወዛጋቢው የስደተኞች ቀውስ በመጪው ዓመት በሚካሄደው የጀርመን ምክር ቤት ምርጫ ውጤት ላይ ተጽዕኖ ማሳደሩ እንደማይቀር ከወዲሁ ፍንጮች እየታዩ ነው። ስደተኞች በብዛት ጀርመን መግባት ከጀመሩ ወዲህ በሚካሄዱ የአካባቢ ምርጫዎች ጸረ የውጭ ዜጋ አቋም ያላቸው ፓርቲዎች አብላጫ ድምፅ ያገኙባቸውና ከቀድሞው የተሻለ ውጤት ያስመዘገቡባቸው ቦታዎች ጥቂት አይደሉም። ይህ አዝማሚያ ሜርክል ለአራተኛ የስልጣን ዘመን የሚወዳደሩ ከሆነ ምን አይነት ተጽዕኖ ያሳድር ይሆን? የጣምራው መንግስቱ ሶሻል ዴሞክራቶች እና ክርስቲያን ዴሞክራቶች ከሲኤስኡ ጋር ሆነው የፈጠሩት የጣምራው መንግስት የሚቀጥለው አመት ላይኖር ይችላል። አይኖርም። እንደገና እነዚህ ህትማማሽ ድርጅቶች ቻንስለሯ የስደተኞችን ፖለቲካዋን እስካልቀየረች ድረስ እና በሌሎች ጥያቄዎች ላይ ደግሞ የጋራ ስምነት እስካልደረስን ድረስ እኛ የቻንስለሯን እንደገና ለመመረጥ እጩ ሆና መቅረቧን ላንደግፈው እንችላለን የሚል ነገር ነው እየተኮሱ ያሉት። በዛም ላይ ችግር አለባቸው። የቀኝ አክራሪዎች አሉ። የውጭ ሀገር ሰዎችን የሚጠሉ ድርጅቶች አሉ። እነዚህ እየተጠናከሩ መጥተዋል። በሚመቀጥለው አመት ብዙዎቹ ሚስማት ተስማምቶ የሚሉት ነው። የጀርመን ሸንጎ ውስጥ አሁን አምስት ፓርቲ ነው ያሉት፣ አራት ፓርቲ ነው ያለው፣ ሊበራሎች ወጥተዋል። አምስት ብቻ ሳይሆን ስድስት ሊሆኑ ይችላሉ። ስድስት ድርጅቶች ደግሞ ሸንጎ ውስጥ ከገቡ የኃይል አሰላለፉ ይቀይር እና ማን ከማን ጋር ይሰለፋል የሚለው ነገር ሁሉ ሌላ መልክ ይይዛል። ግን ሰባ ከመቶ የሚሆነው የክርስቲያን ዲሞክራት ድርጅት አባሎች በሚቀጥለው ጉባኤያቸው ላይ ቻንስለሯን እንደግፋለን ነው የሚሉት። ሰላሳ ከመቶ ይቃወማቸዋል ማለት ነው። ግን ደግሞ በጀርመን ሕዝብ መካከል የደጋፊ ቁጥር እየቀነሰባቸው ከመጣ ሌላ ሰው ሊያደርጉ የሚችሉበት ነገር ነው። በእሁዱ ቃለምልልስ ለአራተኛ የስልጣን ዘመን ይወዳደሩ እንደሆነ የተጠየቁት ሜርክል ትክክለኛው ጊዜ ሲደርስ አሳውቃለሁ ነው ያሉት። ሜርክል አሁን ለምን በዚህ ጉዳይ ላይ አስተያየት ከመስጠት ተቆጠቡ? እንደገና ይልማ። ቻንስለሯ አሁን አድፍተው ብዙ ነገር መናገር አልፈለጉም። ምክንያቱም ሊጎዳቸው የሚችል ነገር ሊመጣ ይችላል። ለምሳሌ የሚቀጥለው ዓመት አልወዳደርም ካሉ ካሁኑ ለአመት መስራት የነበረባቸውን የስራ ዘመን ሁሉ አሳጠሩ ማለት ነው። ይሄ አዲስ ምርጫን ሊያስከፍት ይችላል፣ ወይንም ተከታዮቻቸውንም ወይንም ስነ ስርዓት የማይከተሉ ዲስፕሊን የማያዳምጡ ሰዎችን ሊፈጥርባቸው የሚችል ነው ዝም ማለታቸው። በሌላ በኩል ደግሞ ሌሎቹን ወደ እሳቸው ጋር እንዲመጡ የሚያጠጋጋ በር የሚከፍት ነው። በቅርቡ የተካሄደ መጠይቅ ሜርክል ለተጨማሪ የስልጣን ዘመን መቆየታቸውን ከግማሽ በላይ የሚሆኑ ጀርመናውያን መቃወማቸውን አሳይቷል። ቀጣዩ የጀርመን ምክር ቤት ምርጫ በጎርጎሮሳዊ 2017 ዓ ም በመስከረም ወር ይካሄዳል። ውጤቱ ምን ሊሆን እንደሚችል ከወዲሁ መናገር ቢያዳግትም ከቀደሙት ምርጫዎች የተለየ ሊሆን እንደሚችል ግን መገመት ይቻላል። የሜርክልን ያለፈውን አንድ ዓመት የስደተኞች መርህ ወደ ኋላ መለስ ብሎ የገመገመውና ሊያሳድር የሚችለውንም ተጽዕኖ የዳሰሰው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንጠብቃችኋለን። ደህና ቆዩን።